የአሜሪካ ድምጽ ነው በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት መጋቢት 3 2016 ዓ ም መሰናዶ ጀመረ አርሶ አደሮች በዘንድሮ የመኸር ግብዓት ላይ ስጋታቸውን ገለጹ የሚለውንና፣ በሌላ በኩል ደግሞ ቤተ እስራኤላውያን በጋዛ ጦርነት መስዋዕትነት እየከፈሉ ናቸው የሚሉትን እንዲሁም ደግሞ ሌሎች ሀገር ውስጥና ዓለም አቀፍ ዘገባዎችና ዜናዎችን ይዘን ወደ እናንተ የመጣነው። ሰላም ጤና ይስጥልኝ። የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አመሻችሁ። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የምሽቱ መሰናዶ እየመራው ኤደን ገረማ አብሬያችሁ ዘልቃለሁ። ጽዮን ግርማ ዋና አዘጋጅ ናት። ኤልያስ አስማረ ደግሞ ስርጭቱን ከዚሁ ከስቱዲዮ ይከውንልናል። አብራችሁን ታመሹ ዘንድ በአክብሮት እየጋበዝኩ ከአሁን ለብሽቶ ወደ ያዝናቸው ዜናዎች እንሻገራለን። ጤና ስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን፣ የተባበሩት መንግሥታት ድርጅት በኢትዮጵያ ለተረጂዎች እርዳታ ለማቅረብ የ998 ሚሊዮን ዶላር በጀት ክፍተት እንዳለበት አስታወቀ። መንበረ ፓትሪያርክ ጴጥሮስ መስርተናል ባዮች ከእስር ተለቀቁ፣ ወደ ሳውዲ ያቀናው የዩናይት ስቴትስ ሉካን ቡድን ተልእኮውን አቋርጦ ተመለሰ፣ የሚሉት ይገኙበታል። አሁን ወደ ዝርዝሩ የተባበሩት መንግስታት ድርጅት በኢትዮጵያ ለተረጂዎች እርዳታ ለማቅረብ የ998 ሚሊዮን ዶላር በጀት ክፍተት እንዳለበት አስታውቋል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ አቻ ኦቻ ትላንት ባወጣው መግለጫ ኢትዮጵያ ውስጥ ከመስከረም ወር ባለው ጊዜ አስቸኳይ እርዳታ ያስፈልጋቸዋል ተብሎ ከሚገመቱ ዘጠኝ ሚሊዮን ተረጂዎች ውስጥ አምስት ሚሊዮን ለሚሆኑት ብቻ የገንዘብ ድጋፍ ማግኘቱንና ለቀሪው አራት ሚሊዮን ተረጂዎች ተጨማሪ የ998 ሚሊዮን ዶላር እርዳታ እንደሚያስፈልገው አስታውቋል። ደረጀ ደስታ ዝርዝሩን ይዘዋል። ኢትዮጵያ ውስጥ በቀጠሉ ግጭቶችና ድርቅና ጎርፍን ጨምሮ የአየር ንብረት አደጋዎች አሉታዊ ተጽዕኖ ምክንያት የምግብ ዋስትና ጦት እንዲባባስ በማድረጋቸው እንደ ኢሮፓ አቆጣጠር በ2024 ከመጋቢት እስከ መስከረም ባለው ወር ዘጠኝ ሚሊዮን ሰዎች አስቸኳይ እርዳታ እንደሚያስፈልጋቸው የመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ በትላንቱ መግለጫው አስታውቋል። ከእነዚህ ውስጥ በተጠቀሰው ጊዜ ውስጥ በወር አምስት ሚሊየን ለሚሆኑ የአገር ውስጥ ተፈናቃዮችና የምግብ ዋስትና የሌላቸው ሰዎች አስቸኳይ የምግብ እርዳታ ማድረግ የሚያስችል እርዳታ ማግኘት ቢቻልም በወር አራት ሚሊየን ለሚሆኑ ሰዎች የሚያስፈልገውን ወደ አራት መቶ ስልሳ ስምንት ሺህ ሜትሪክ ቶን የሚጠጋ ምግብ ለማከፋፈል፣ የሰብል ምርትን ለመደገፍ፣ የውሃ አቅርቦት ለማሻሻል ለጤና ለትምህርትና ለመሳሰሉት የበጀት እጥረት እንደገጠመው አመልክተዋል። ድርጅቱ ለተረጂዎች የሚፈለገውን ወደ 414ሺህ የሚጠጋ እህል ከ42ሺህ በላይ ጥራጥሬ እና ከ120 ሜትሪክ ቶን በላይ የአትክልት ዘይት ለማከፋፈል ወደ 475 ሚሊየን ዶላር የሚጠጋ ተጨማሪ በጀት ጠይቋል። አፋጣኝ እርዳታ ያስፈልገው ከሚያስፈልገው እርዳታ ውስጥ የተገኘው ግማሽ ለሆኑት ብቻ መሆኑ በፈጠረው አሳሳቢ ክፍተት መሆኑን በመጥቀስም ድጋፉ ካልተገኘ ተጋላጭ የሆኑት የህብረተሰብ የገንዘብ ክፍሎችና የአገር ውስጥ ተፈናቃዮች አደገኛ ወደ ሆነ የምግብ እጦት እንደሚገቡ አመልክተዋል። በከፍተኛ የሰብአዊ ቀውስ ውስጥ ነች ለተባለች ኢትዮጵያ እንደ ኤሮፓ አቆጣጠር በ2024 በመንግስታቱና አጋሮቹ የታለመው ጠቅላላ የሰብአዊ ምላሽ እቅድ 3.237 ቢሊዮን ዶላር የሚጠይቅ ሲሆን ይህ 15 ሚሊዮን ኢትዮጵያውያንን ለመደገፍ ያለመ መሆኑ ተገልጿል። የታለመው እርዳታ የተመጣጠነ የምግብ እጥረትን ለመከላከል፣ ንጹህ ውሃና የንጽህና አቅርቦትን ለማረጋገጥ፣ የጤና አገልግሎት ለመስጠት፣ ትምህርትን ለመደገፍና የእንስሳት እርባታና የሰብል ምርት ድጋፎችን ለማሟላት የሚደረገውን ጥረት እንደሚያጠናክር በመግለጫው ተብራርቷል። መንበረ ጴጥሮስን መስርተናል ባዮች ከስር ተለቀቁ። መንበረ ጴጥሮስን መስርተናል በሚል መግለጫ መስጠታቸውን ተከትሎ በሸገር ከተማ አስተዳደር ማረሚያ ቤት ታስረው የቆዩ የሃይማኖት አባቶችና አባሮቻቸው ትላንት ሰኞ ማምሻውን ከስር መለቀቃቸውን ጠበቃቸው ለአሜሪካ ድምጽ ገልጠዋል። ለአንድ ወር ከአስራ ስምንት ቀናት በእስር መቆየታቸውን የገለጹት ጠበቃቸው አቶ ዮሐንስ ጌታሁን እያንዳንዳቸው በአምስት ሺህ ብር ዋስትና ከእስር እንደተለቀቁም ተናግረዋል። ፀሐይ ዳምጠው ዝርዝሩን ይዛለች። የኦሮሚያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበር ጴጥሮስን መስርተናል በሚል በኦሮሚያ ክልል ሸገር ከተማ አስተዳደር መግለጫ መስጠታቸውን ተከትለው በፖሊስ ቁጥጥር ስር ውለው ለአንድ ወር ከ18 ቀናት በእስር የቆዩት አስር የኦርቶዶክስ ተዋሕዶ ቤተ ክርስቲያን የሃይማኖት አባቶችና የምስረታው አስተባባሪዎች ትናንት ሰኞ መጋቢት ሁለት ቀን 2016 ዓ ም ከእስር መለቀቃቸውን ጠበቃቸው አቶ ዮሐንስ ጌቱ ተናግረዋል። የካቲት አስራ አራት ቀን ምርመራዬን አጠናቅቄ ያለው ብሎ ፖሊስ ለፍቅር ከተማ መልካኖ ነው ክፍለ ከተማ መጀመሪያ ደረጃ ፍርድ ቤት የምርመራ መዝገብ መጠናቀቁም ሲናገር በአስራ አምስት ቀን ውስጥ የክስ መዝገብ ተዘጋጅቶ እንዲደርሳቸው፣ እስከዛ ድረስ ደግሞ ደንበኞቼ ሕክምናና መኖ ወዳለበት ሸገር ማረሚያ ቤት እንዲቆዩ ታዞ ነበር። አስራ አምስት ቀኑ የተጠናቀቀው ሐሙስ ነበረ። ሐሙስ በሀያ ስምንት እኛ ደግሞ ሀያ ስምንቱ ጊዜ ውስጥ ክሱ ስላልቀረበብን ወይም ስላልቀረበ ደንበኞቼ ላይ እኛ የዋስትና መብት ይፈቀድልን፣ ክስም አልቀረበብንም፣ ፍርድ ቤቱ ያስቀመጠው የአስራ አምስት ቀነ ቀጠሮ አልፏልና ብለን ለሸገር ከፍተኛ ፍርድ ቤት አቤቱታ አቀረም። የሃይማኖት አባቶቹና ከነርሱም ጋር በእስር ላይ የቆዩት ግለሰቦች የተጠረጠሩበትን ወንጀል አስመልክተው ጠበቃቸው ተከታዩ ብለዋል። ፖሊስ ያቀረበው አንደኛ፣ ያልተፈቀደ መግለጫ ሰጥታቸዋል፣ ሁለተኛ፣ ሃይማኖትን ከሃይማኖት ጋር አጋይታቸዋል፣ ሶስተኛ፣ መንግስትን፣ ህዝብም በመንግስት ላይ እንዲነሳሳ አድርጋቸዋል የሚል ነበር። መግለጫ በሰጡ በሰዓታት ጊዜ ውስጥ መታሰራቸውን ያስታወሱት ጠበቃቸው እያንዳንዳቸው በአምስት ሺህ ብር ዋስትና መለቀቃቸውን አስረድተዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። ብሊንከን ለሄይቲ ቀውስ የፖለቲካ ሽግግር ለማፈላለግ በተያዘ ጥረት ጃማይካ ገብተዋል። የዩናይት ስቴትሱ የውጭ ጉዳይ ሚኒስትር ቃል አቀባይ ማቲው ሚለር እንዳስታወቁት ብሊንከን የተባባሰ ለሄደው የሄይቲ ቀውስ አንዳች መፍትሄ ለማፈላለግ በተያዘ ጥረት ከካሪቢያን ማህበረሰብ ወይም ካሪኮም አባላት ጋር ለሚያደርጉት አስቸኳይ ስብሰባ ነው ጃማይካ የገቡት። ካሪኮም የያዘው ይህ እቅድ በሀገሪቱ የተረጋጋ የፖለቲካ ሽግግር እንዲፋጠን ዓለም አቀፍ ብሔራዊ ደህንነት ድጋፍ ተልእኮ እንዲሰማራና ብሎም ነጻና ፍትሐዊ ምርጫ እንዲካሄድ ማድረግ የሚችል ሰፊ መረት መሰረት ያለው ራሱን የቻለ መማክርት እንዲሰየም ላለፉት በርካታ ቀናት ከሄይቲ ባለድርሻ አካላት ጋር ባካሄደው ምክክርና ከዩናይት ስቴትስ ጋር በመነጋገር ያዘጋጀ መሆኑ ይፋ ተደርጓል። ይሁንና ለረዥም ጊዜ ሲጠበቅ የነበረው መፍትሄ ላይሳካ ይችላል የሚልም ስጋት አሳድረዋል። ካሪኮም ባለፈው አርብ ጃማይካ ላይ ይካሄዳል ያለውን አስቸኳይ ስብሰባ ይፋ ባደረገበት ወቅት በሰጠው መግለጫ አንዳንድ መሻሻሎችን እያየ ቢሆንም አሁንም ግን ባለድርሻ አካላቱ መድረስ ከሚጠበቅባቸው ስፍራ ላይ አይደሉም ብለዋል። የታጠቁ ወረበሎች በቅርቡ በዋና ከተማይቱ ፖርት ፕሪንስ በሚገኙ ቁልፍ ቁልፍ የመንግስት ኢላማዎች ላይ ጥቃት ማድረሳቸው ይታወሳል። በጥቃቱም የፖሊስ ጣቢያዎቻቸውን አቃጥለዋል። ዋና ዋና ዓለም አቀፍ አውሮፕላን ማረፊያዎችን ከመዝጋታቸውም በላይ ሁለቱን የአገሪቱ ትልልቅ እስር ቤቶች በመውረር ከአራት ሺህ በላይ እስረኞችን ፈተው ለቀዋል። በርካታ ሰዎች ሲገደሉም ከ15000 በላይ የሚሆኑ ደግሞ በወረበሎቹ የተወረሩ ቀዮቻቸውን ጥለው በመሸሽ ማደሪያ አልባ ለመሆን ተገደዋል። ለድሃ ሄቲያውያን ሸቀጥ ያቀርቡ የነበሩ አነስተኛ መደብሮችና የጎዳና ገበያዎች የነበሯቸው ሸቀጦችና ምርቶች እየተሟጠጡ ሲሆን እጅግ አስፈላጊ የሚባሉ አቅርቦቶችን የያዙ በደርዘን የሚቆጠሩ ኮንቴይነሮች ሳይራገፉ የሚገኙበት በፖርት ፕሪንስ ያለው ዋናው ወደብም እንደተዘጋ ነው። ይህ በእንዲህ እንዳለም የአገሪቱ ጊዜያዊ ፕሬዚዳንት አሪኤል ሄንሪ የስፓይኖላ ደሴት ከሄይቲ ጋር ወደምትጋራው የዶሚኒካን ሪፐብሊክ እንዳይገቡ ከተከለክሉ በኋላ ባለፈው ሳምንት ወደ ፖርቶሪኮ ማቅናታቸው የሚታወስ ነው። በተያያዘ ዜና የኬንያ ፖሊስ በሄይቲ ለመሰማራት ዝግጅ መሆኑን ባለስልጣናት አስታወቁ። የኬንያ የሀገር ውስጥና ብሔራዊ አስተዳደር ሚኒስትር ኪቱሬ ኪንዳኪ ትናንት ሰኞ መጋቢት 2 2016 ዓ ም እንዳስታወቁት በሁለቱ አገራት መካከል የተደረሰውን ስምምነት ተከትሎ የኬንያ የሰለጠነ የፖሊስ ኃይል በሄይቲ ሊሰማራ ዝግጁ ሆኖ በመጠባበቅ ላይ ነው ብለዋል። ሄይቲ ከሳምንት በፊት ውጊያው ተባብሶ የአስቸኳይ ጊዜ አዋጅ ውስጥ በገባችበት ወቅት ጊዜያዊ ጠቅላይ ሚኒስትሯ አሪኤል ሄንሪ ረዥም ጊዜ ለወሰደው የመንግስታቱ ድርጅት ሰላም አስከባሪ ተልዕኮ በሄይቲ እንዲሰማራ የሚያስችል ስምምነት ላይ ለመድረስ ለያያዙት ጥረት ናይሮቢ ነበሩ። ኬንያ ከሄይቲ ጋር ያደረገችው በጸጥታ ጉዳዮች ላይ ያተኮረው የስምምነት ብርቱ ቀውስ ውስጥ ባለችው አገር የሚታየውን የወረበሎችን የኃይል እንቅስቃሴ ለመቋቋም የተባበሩት መንግስታት ያጸደቀውን የሰላም አስከባሪ ተልኮ የሚመራ አንድ ሺ ጠንካራ ፖሊስ ለመላክ በያዘችው እቅድ ላይ የናይሮቢ ፍርድ ቤት የነበረውን ተቃውሞም ያስቀራል የሚል ተስፋ አሳድራለች። አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የሰዓቱን የዓለም ዜና ነው። ወደ ሳውዲያ ቀናው የዩናይት ስቴትስ ልዑካን ቡድን ተልእኮን አቋርጦ ተመለሰ። አባላቱ ከአባላቱ አንዱ ኪፓ በመባል የሚታወቀውን የአይሁድ ሃይማኖት መለያ አነስተኛ ኮፍያቸውን እንዲያወልቁ መጠየቃቸውን ተከትሎ የዩናይት ስቴትስ የሃይማኖት ነጻነት የተባለው መንግስታዊ አካል የልዑካን ቡድን የስራ ጉብኝቱን አቋርጦ ለመመለስ መገደዱን ትናንት አስታውቋል። የኮሚሽኑ ሊቀመንበር አይሁዳዊው የኦርቶዶክስ ቄስ አብርሃም ኩፐር ያደረጉትን የሃይማኖት ኮፍያ እንዲያወልቁ በተጠየቁበትና ጥያቄውንም እንደማይቀበሉ ባሳወቁበት ወቅት የልዑካን ቡድኑ ሪያድ አቅራቢያ የምትገኘውንና በዩኔስኮ በዓለም ቅርስነት የተመዘገበችውን ታሪካዊ ከተማ ድሪያን በመጎብኘት ላይ እንደነበር ጨምሮ ገልጧል። ማንም ቢሆን ታሪካዊ ቦታዎችን የመጎብኘት መከልከል የለበትም ያሉት ኩፐር በመግለጫቸውም በተለይም አንድነትና መሻሻልን እንዲሁም እንደ አይሁድ መኖር መቻልን ለማንጸባረቅ የታለመ ሲሆን ብለዋል። ኩፐር እና ምክትላቸው ቄስ ፍሬዴሪክ ዴቪ ወደ አካባቢው ተጉዘው ይፋ ጉብኝት እንዲያደርጉ የተጋበዙት ባለፈው ማክሰኞ እንደነበርና ከአሁን ቀደም በተደጋጋሚ ወደ ሌላ ጊዜ ሲተላለፍ መቆየቱንም ኮሚሽኑ አመልክቷል። ይሁንና ጉብኝቱ ምንም እንኳን የሳውዲ የውጭ ጉዳይ መስሪያ ቤት ያመቻቸው ቢሆንም ኩፐር በጉብኝቱ ስራ እስካሉና በጉብኝቱ ስፍራ እስካሉና በማንኛውም በአደባባይ በሚሆኑበት ወቅት ሃይማኖታዊ ኮፍያቸውን እንዲያወልቁ ባለስልጣናቱ እንደጠየቋቸው ተጠቁመዋል። ሳውዲ አረቢያ ለ2030 በያዘችው ራዕይ መሰረት አበረታች ለውጦችን በማድረግ ላይ ትገኛለች ያሉት ኩፐር፣ ይሁን እንጂ በተለይ ጸረ ሴማዊ አዝማሚያዎች በተበራከቱበት በአሁኑ ወቅት ሃይማኖታዊ አለባበሴን እንዲቀየር በመጠየቄ ጉብኝታችንን ልናቋርጥ ተገደናል ብለዋል። ኮሚሽኑ የዩናይት ስቴትስ መንግስት እንደሚያማክር በዩናይት ስቴትስ ምክር ቤት የተሰየመ አካል ነው። ድንገቱ የተዘገበው የጋዛው ጦርነትን ተከትሎ በሳዑዲ አረቢያና በዩናይት ስቴትስ አጋር በሆነችው እስራኤል መካከል የተፈጠረውን ውጥረት ለማርገብና ግጭቱም እንዲያበቃ ዩናይት ስቴትስ በሁለቱ ሀገሮች መካከል ያለውን ግንኙነት ወደ መደበኛ ሁኔታ ለመቀየር የምታደርገውን ጥረት እያውጠነጠነች ባለችበት ወቅት ነው። ዋሽንግተን የሚገኘው የሳዑዲ አረቢያ ኤምባሲ የዜና ዘገባውን ባቀረበው አጃንስ ፍራንስ ፕሬስ ለቀረበለት ጥያቄ እስካሁን ምላሽ አልሰጠም። ክቡራትና ክቡራን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት። ከአለም ዙሪያ የተሰባሰቡትን የምሽቱን ዜናዎች ያደረሰን አሉላ ከበደ ነበር እናመሰግናለን በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ ወደ እናንተ የምናደርሰው የማክሰኞ ምሽት መሰናዷችን ይቀጥላል ስርጭቶቻችንን በቢያምሃሪክ የፌስቡክ ገጽ ላይና ድረ ገጽ ላይ ተከታተሉ ዘንድ በአክብሮት እንጋብዛለን ኤደን ገረመው የምሽቱን ዝግጅት በመምራት ኤልያስ አስማራ በማቀናበር ጽዮን ግርማ በዋና አዘጋጅነት አበባየው ገበያው የዌብና ማህበራዊ ድረገጽ ፕሮዲውሰራችን ሲሳይ አሸናፊና ግርማ ደገፋ ደግሞ የምስልና ድምጽ ቅንብሩን የሚከውኑልን ባለሙያዎች ናቸው። ሁላችንም አብራችን ታመሹ ዘንድ በአክብሮት እንጋብዛለን። አሁን ለምሽቱ ወደያዝነው አብይ ርዕስ እንሻገር። በዘንድሮ የመኸር እርሻ በቂ የምርት ግብዓቶችን በወቅቱ ላያገኙ እንደሚችሉ ያመላከቱ አርሶ አደሮች በአቅርቦቱ ላይ ያላቸውን ስጋት ገለጹ። ባለፈው መኸር ያጋጠመውን የአፈር ማዳበሪያ እጥረት ያወሱና ዘንድሮም ሊደገም እንደሚችል የጠቆሙ አንድ የንግድና የምጣኔ ሀብት ባለሙያ ሁኔታው የምርት እጥረትን ያስከትላል፣ ውጤቱም የኑሮ ውድነትን የበለጠ አስከፊ ያደርጓል ሲሉ አመልክተዋል። የግብርና ሚኒስትሩ ግን የአፈር ማዳበሪያ አቅርቦትን ጨምሮ አስፈላጊ የምርት ግብዓቶችን በጊዜው ለማቅረብ እየተሰራ መሆኑን ለሀገር ውስጥ የመገናኛ ብዙኃን በቅርቡ ተናግረዋል። አስማማው አየነው ተጨማሪ ያለሁ። በአማራ ክልል በኢትዮጵያ መንግስት ወታደሮችና በፋኖ ታጣቂዎች መካከል ውጊያ እየተካሄደባቸው ካሉ የክልሉ አካባቢዎች አንዱ በሆነው በሰሜን ጎጃም ዞን ደቡብ ሜጫ ወረዳ የሚኖሩት አርሶ አደር አያልነው ታደለ ለመር ወቅት የእርሻ ስራ የሚያስፈልጋቸውን ግባት አለማግኘታቸው ይናገራሉ። የጸጥታ ችግሩ እንግዲህ የሀገራዊ ጉዳይ ሆኖ በጣም አስቸጋሪ ነው። አሁን ያለንበት ሁኔታ ይሄ ነው የሚባል ነገር የለም። በቀን አስቸጋሪ ክስተት ነው የሚከሰት እና እዚያ ጋር ተያይዞ የግብርና ግባት ለማስገባት ምቹ አይደለም። አሁን አርሶ አደሩ ባለፈው ኳልማት ተብሎ የተወሰነ ማዳበሪያ ውሰዱ ተብሎ ወስደን ለአስርም ለአስራ አምስትም ነው። እና አሁን መርህ ግባት ጋራ ተያይዞም ይህን ያህል አጥጋቢ ነው አንልም አሁን አንደኛ ገንዘብ አሰባሰብ ጋር ሁላ በየ ወረዳዎቹ ግራ ገብቷቸኋለ ሌላ ብራንች ወደ ሌላ ብራንች ወረዳችሁን ለቃችሁ የስድስት ሰዓት መንገድ ተሸክማችሁ ገንዘብ አምጣችሁ አስገቡ እስከ ሁለት መቶ ሺህ እስከ ሁለት መቶ ሀምሳ ሺህ እስከ ሶስት መቶ ሺህ እየያዘ የስድስት ሰዓት መንገድ ነው እየተጓዘ አሁን አስገቡ ተብሎ እንግዲህ ከወቅቱ ሁኔታ ጋር የተደናገረ ነገር ስላገኝ ዝም ብለን ነው በዚሁ ባለንበት ዳል ያለን። በዚህ ወረዳ የግብርና ባለሙያ የሆኑና ለደህንነታቸው ስለሚሰጉ የአባታቸው ስም እንዳይጠቀስ የጠየቁት አቶ ደጉ እንደ ማዳበሪያና ዘር የመሳሰሉት ግብአቶች ለአርሶ አደሩ በፍጥነት ካልተከፋፈለ ያለፈው ዓመት አጋጥሞ የነበረው እጥረት እንዳያጋጥም የሚል ስጋት እንዳላቸው ገልጸዋል። አሁን ያለንበት ወረዳ ላይ ጦርነቱ አላቋረጠም። በዚህ አሁን የነበረው የመኸር ማዳበሪያ የሚቀርብበት ግብርና ዋና ተግባሩ የመኸር ማዳበሪያ መኸር ማለት በክረምት የሚዘሩ ሰብሎች አገልግሎት ላይ የሚውል ማዳበሪያ የሚቀርብበት ሰዓት ነው። አካባቢው ደግሞ ደጋ ስለሆነ ቀድሞ ነው ግብአት ካልያዘ መጋቢት ጀምሮ የሚዘራ አካባቢ ነው። ያ ይህኛ ከባቢ ማለት ነው። ስለዚህ በዚህ ወር ጠቅላላ ግብአት አርሶ አደሩ በእጁ የሚይዝበት ሰዓት ነው የነበረው እና ተጀምሮ ነበር ያው ሲስተሙ ብሬክ አድርጎ አሁን ማዳበሪያ የምናገኝበት መፍትሄ ትንሽ እየተቸገር ነው ያለበት ሁኔታ ነው ያለ ነው። በኢትዮጵያ ኢኮኖሚ ትልቅ ድርሻ ያለው ግብርና ዘጠና አምስት በመቶ ስራው የሚከወነው በአነስተኛ እርሻዎች ላይ በተሰማሩ አርሶ አደሮች አማካኝነት ነው። በኢትዮጵያ ኢኮኖሚ ባለሙያዎች ማህበር ከፍተኛ ተመራማሪ የሆኑት የንግድና ምጣኔ ሀብት ባለሙያ ዶክተር አረጋ ሹመቴ የግብርናው ውጤታማነት ለአርሶ አደሮቹ በሚደረግ ድጋፍ ላይ የተመሰረተ መሆኑን ይናገራሉ። እነዚህ አምራች ኃይሎች በራሳቸው የማያሟሏቸው ወይም ደግሞ የማያመጧቸው ግብአቶች አሏቸው። ለምሳሌ ማዳበሪያ አንዱ ነው፣ የምርት ዘራ አንዱ ነው፣ የኬሚካሎች ሌሎችንም ግብአቶች ከመንግስት እና ከመንግስት ብቻ ነው። በእኛ ሀገር እርሻ ግብአቶች በዋናነት መንግስት ነው አቅራቢው። እንግዲህ የግሉ ዘርፍ ብዙ አቅርቦት ላይ የለም፣ ይታወቃል። ስለዚህ መንግስት በሚያቀርብበት ጊዜ ደግሞ ሰው ሰራሽና ተፈጥሯዊ የሆኑ ችግሮች ተደጋጋሚ እያጋጠሙት ነው። ይልቁንም ሰው ሰራሽ የምንለው አምናና በዘንድሮ አመት አገሪቱ የሚታወቅበት ግጭትና አለመረጋጋት አለ፣ ጦርነት አለ። ይሄ ደግሞ ግብአቱን በትክክል ለአርሶ ሀገሮቻችን እንዳይደርስ ያደርገዋል። የአማራና ኦሮሚያ ክልሎች በሀገሪቱ ከሚመረተው ሰማንያ ስምንት በመቶ የግብርና ምርት እንደሚሸፍኑ የሚናገሩት የምጣኔ ሀብት ተመራማሪው ዶክተር አረጋ ሹመቴ አሁን ባለው የጸጥታ ችግርና የግብአት አቅርቦት በጊዜው ያለመድረስ ምክንያት የሚፈጠረው የምርት እጥረት የኑሮ ውድነትና የኢኮኖሚ አለመረጋጋቱን የበለጠ እንደሚያባብሰው ይናገራሉ። እነዚህ ክልሎች ላይ ግባት በዝክር አልሄደም ማለት ምርትን የሚያመርቱበት ግብአትን በጊዜው በጥሩ ዋጋ አልደረሰም ማለት እጅግ ከፍተኛ የሆነ የግብርና ምርት ማሽቆልቆል ሊያጋጥም ይችላል። ስለዚህ ያ ሆነ ማለት ደግሞ ሀገሪቱንም አሁን ላይ እየፈተናት ያለው ዋጋ ግሽበት አለ፣ ስራት ቁጥር አለ ለኢንዱስትሪዎች ጥሬ ዕቃም የሆነው እጥረት አለ። ወደ ውጭ የሚላከው ምርት ከጊዜ ወደ ጊዜ እየቀነሰ በጥራቱም አንዳንድ ተፈጥሯዊ ችግሮች ደግሞ እየተፈጠሩበት የውጭ ምንዛሬ ለማግኘት የሚያስችለውን ያክል ወደ ውጭ የሚላክ ምርት እንዳይኖር ያደርጓልና ተያያዥ የሆነ ቴድሮስ አስበ ችግርን ያመጣል። የግብርና ሚኒስትሩ ዶክተር ግርማ መንቴ ከቀናት በፊት ለመንግስታዊ ብዙሃን መገናኛዎች ጋር በነበራቸው ቃለ ምልልስ ለዘንድሮ በልግና መህር ምርት ከሚያስፈልገው የማዳበሪያ ግብዓት አርባ አምስት በመቶ የሚሆነው ወደ ሀገር ውስጥ እንደ ተጓጓዘ ገልጸው ነበር። ምንም እንኳን ያለፈው ዓመትና ዘንድሮ ሀገሪቱ በማያባራ ጦርነቶችና ግጭቶች ውስጥ እያለፈች ቢሆንም የግብርና ሚኒስትሩ ግን ሁለት ሺ አስራ አምስት አስራ ስድስት ዓመተ ምህረት የመህር ምርት ዘመን ሀገሪቱ አምስት መቶ ስድስት ሚሊዮን ኩንታል ምርት በማግኘት እቅዷን አሳክታለች ሲሉ በዚሁ ቃለ መልልስ ወቅት ተናግረዋል። እንደዚህ አይነት መንግስት አካላት የሚገለጹ አሃዞችን መቀበል እንደሚያስቸግር የሚናገሩት ዶክተር አረጋ በበኩላቸው አገሪቱ በግጭት ውስጥ ሆና በዚህ መጠን ምርት አድጎ ከሆነ ገበያው ላይ መታየት እንደነበረበት ይናገራሉ። አሁን ምንድን ነው ከዕቅዱ ዘጠና ዘጠኝ ፐርሰንቱን አሳክቻለሁ፣ ከዕቅዱ መቶ ፐርሰንት መቶ አስር ፐርሰንት አሳክቻለሁ የሚለው ሳይሆን መታየት ያለበት ማምረት ከምችለው ከአቅሜ ምን ያህል እያመረትኩ ነው የሚለው ቢታይ ነው የተሻለ ሊለካው የሚችለው መሬት ላይ የምናየውም ደግሞ የምርትና የአቅርቦት ፍላጎት ልዩነት እንዳለ ገበያው ላይ እጥረቶች እንደማሳያ ሊሆኑ ይችላሉ። ዋጋው አለመረጋጋት እንደአንድ ማሳያ ሊሆን ይችላል። የጥራጥሬ ሰብሎች አሁንም ዋጋቸው ከፍተኛ የሆነ እንጂ የቀነሰ አይደለም። ለሸማቹ ለተጠቃሚው በሚችለው መጠን መድረስ ነበረባቸው፣ ግን ያ ሲሆን አናይም። ባለፈው ዓመት አማራ ክልልን ጨምሮ በተለያዩ የአገሪቱ አካባቢዎች እንደ ማዳበሪያ ያሉ የግብርና ግባቶች በወቅቱ ባለመድረሳቸው ምክንያት አርሶ አደሮቹ ቅሬታቸውን በሰላማዊ ሰልፍ ሲያቀርቡ እንደነበረ የሚታወስ ነው። የደቡብ ሜጫ አርሶ አደሩ አያልነት ታደለ ልክ እንዳለፈው ዓመት ሁሉ በግባት እጥረት የዘንድሮ የመኸር ወቅት እርሻ እንዳያልፋቸው በስጋት ውስጥ ናቸው። ምንም በዚህ ልክ ተስፋ የምን ወስደው መንግስት ይህን አስተካክሎ አሁን ለቀጣዩ በኢኮኖሚ ጉዳይ አገሯ ከአምነው የደከመ ይገጥማት ካልሆነ እንጂ አምነው የተሻለ ይገጥማታል ብለን አሁን እኛ ምንም እያሰብን አይደለም። መንግስት የግብዓት አቅርቦቱን በጊዜው ለአርሶ አደሩ ተደራሽ ከማድረግ ባለፈ ዘላቂ ሰላም እንዲሰፍል ሊሰራ እንደሚገባም የአሜሪካ ድምጽ ያናገራቸው የምጣኔ ሀብት ባለሙያ መክረዋል። ለአሜሪካ ድምጽ አስማማዬ ነው ዋሽንግተን ዲሲ። የተከታተላችሁት ለምሽቱ የያዝነውን አብይ ርዕስ ነበር። የትንታኔ መጽሔት ይቀጥላል። እስራኤል በጋዛ የሐማስ ታጣቂዎች ላይ በምታካሄደውና ስድስት ወራትን ባስቆጠረው ጦርነት ትውልደ ቤተ እስራኤላውያን መስዋዕትነት እየከፈሉ ነው። አንዳንዶቹ በጥቅምት ሰባቱ ጥቃትና ከዚያም በኋላ በጋዛ እየተካሄደ ባለው ጦርነት ልጆቻቸውን አጥተዋል። ሆኖም አብዛኞቹ ቤተ እስራኤላውያን በደህንነትና በትምህርት እጦትም ጭምር እየተሰቃዩ ናቸው። ይህንን አስመልክቶ አዣንስ ፍራንስ ፕሬስ ያጠናቀረውን ዘገባ ስመኝሽ ቆየ እንደሚከተለው አስተናተዋለች። ይገባል። አያሌው እንደ አውሮፓውያን አቆጣጠር በ2012 ከልጇ ጋር ከኢትዮጵያ ወደ እስራኤል ከተሰደደች በኋላ በአዲሱ ቤቷ ተንከባክባ ያሳደገችው ልጇ በጥቅምት ሰባቱ የሐማስ ጥቃት ተገደለባት። ይኸው ሳይታሰብ ሳይታለም ተፈጠረ እና አሁንም ልጄን ምንም አላምንም፣ መቼም ቢሆን መቼም ልጄን አላምንም። ስለማርሞቷን ብዬ ማምነው ነገርም የለኝም እና ከባድ ነው ነው። ምንም ማለትም አልችልም። ቃላትም ያጥረኛል። እንጃ ማቸ እንደማ ምንም እንጃ። እና ከባድ ነው። እና ተመስገን ለአምላክ ከቲውም አሁን እንደዚህ ራሴን ተቆጣጠሬ ከቲውም እንደዚህ እያወራው እንጂ እንደዚህ ማለት አልችልም የነበር ራሴን ተቆጣጠሬ ስለ እና ከባድ ነው። ምንም ማለት አልችልም። ይገባል። አሁን ሁሉን አክባሪ ስትል በእንባ በምትገልጸውና በሀያ አንድ አመቱ በተሰዋው ወታደር ልጇ ትልቅ ሀዘን ላይ ናት። ሆኖም ለእስራኤል ባለስልጣናት የምታስተላልፈው አንድ ምኞት አላት። ኢትዮጵያ ውስጥ የቀሩት ዘመዶቿ ወደ እስራኤል እንዲመጡና ቤተሰቦቿ አንድ ቦታ እንዲሰባሰቡ። ስድስት ወር ያስቆጠረውና እስራኤል በጋዛ በሚገኙ የሐማስ ታጣቂዎች ላይ የምታካሄደው ጦርነት ወደ 170 ሺህ የሚጠጉ ትውልደ ኢትዮጵያዊ ወይም ቤተ እስራኤላውያንን የተደበላለቀ ስሜት ውስጥ ከቷቸዋል። በእርግጥ ለሀገራቸው ተዋግተው በጦርነቱ የተሰዉ ወታደሮች ክብር ይሰጣቸዋል። ከእስራኤል ባህልና ተቋማት ጋር ለመዋሃድ የተሳካ ጥረት ማድረጋቸውንም ያመለክታል። በተመሳሳይ ጊዜ ደግሞ አብዛኞቹ ቤተ እስራኤላውያን በከፍተኛ የገቢ እጥረትና የትምህርት ዕድል እጦት የሚሰቃዩ ናቸው። አሁንም በኢትዮጵያ አማራ ክልል ደጋማ አካባቢዎች የሚኖሩና ከነርሱ ጋር መቀላቀል ያልቻሉ ዘመዶቻቸውንም ይናፍቃሉ። ጊል ኤልያስ የቤተ እስራኤላውያን መብት አቀንቃኝ ሲሆን ትውልድ ኢትዮጵያውያኑ በጦርነቱ እየከፈሉት ያሉትን ዋጋ እንዲህ ይገልጸዋል። ምን ያክል መስዋዕትነት እየከፈልን እንዳለን ቁጥሩ ላይ ማየት ይቻላል። ኢትዮጵያውያን ከእስራኤል አጠቃላይ ሕዝብ ወደ አንድ ነጥብ ሰባት ከመቶ ነን። ነገር ግን ከሞቱት ወታደሮች ውስጥ አምስት ከመቶ የሚሆኑት ኢትዮጵያውያን ናቸው። እነዚህ የስሜት መደበላለቆች ልክ እንደ ይገባልና ሟች ልጇ ማሩ አለም በአንድ ጣሪያ ስር በሚኖሩ ሁለት የተለያዩ ትውልዶች መካከልም ይታያሉ። ሀዘኗን የሚገልጽ ጥቁር ልብስ ለብሳ እንባዋ እየፈሰሰና ሳግ እየተናነቃት የምታወራው ይገባል የልጇ ወታደራዊ አገልግሎት ሁልጊዜም በፍርሃት እንድትኖር ያደርጋት እንደነበር ትናገራለች። እማዬ ምንድን ነው ችግሩ? ለሀገሬ ለመስራት እኮ ነው የሚሄደው። እኛ እስራኤልን ካልጠበቅናት እስራኤል ጠባቂ አይኖራትም። ደግሞም ስለማትወጪና ስለማታይ ነው እንጂ ብቻዬን አይደለሁም። የሚጠብቋቸው የቤተሰብ አባላት ያላቸው ሌሎችም ጓደኞች አሉኝ፣ ይለኝ ነበር። የማሩ ወንድም ተማረ በቃሉ በወንድሙ ሞት ቢያዝንም ራሱን ለሀገሩ አሳልፎ በመስጠቱ ግን እንደ ሰማዕት ነው የሚቆጥረው። በቃ ስለ ሀገር ፍቅር በደንብ አርጎ ጠልቆ ያውቃል። ስለዚህ ለሀገሩ የትኛውን ነገር መሆን ይችላል ያው የሆነው ምንም ማስረጃ ያስፈልገውም እንዳይ ገብቷል። ያው ሳክሪፋይስ ከመሆን ድረስ ነው ሆኗል። የመጨረሻው የሀገር መስዋዕትነት ሳክሪፋይ መሆን ነው። ስለዚህ ሆኗል ማለት ነው መስዋዕት ሁኗል። እናቱን ይገባልን ግን ምናልባት ከዚህ በኋላ የሚያጽናናት ኢትዮጵያ ውስጥ ያሉ ወንድም እህቶቿና ሌሎች ዘመዶቿ ወደ እስራኤል መምጣትና መገናኘት የሚችሉ ከሆነ ብቻ ነው ትላለች። የእስራኤል ባለስልጣናት በእግዚአብሔር እርዳታ ቤተሰቦቼን ወደዚህ እንዲያመጧቸው ጠይቃለሁ። የእስራኤል ባለስልጣናት በዚህ ቢረዱኝ ደስ ይለኛል። ልጄ ለዚህ ሀገር ሕይወቱን አሳልፎ ሰጥቷል። ቤተ እስራኤል በመባል የሚጠሩት የኢትዮጵያ አይሁዳውያን ማህበረሰብ አባላት ወደ እስራኤል የመጡት ከ1980ዎቹ እስከ 1990ዎቹ መጀመሪያ ባሉትና በአፍሪካ ቀንድ ከባድ ረሃብና ጦርነት በነበረበት ወቅት በድብቅ በተካሄዱ በረራዎች ነው። ወደ ኋላ የቀሩት ቤተ እስራኤላውያን ፈላሻ ሙራ በመባል ይጠራሉ። ትርጉሙ ተንከራታች ማለት ሲሆን በ18ኛውና በ19ኛው መቶ ክፍለ ዘመን በአብዛኛው በግዳጅ ወደ ክርስትና ሃይማኖት የተለወጡ የአይሁድ ዝርያዎች መሆናቸውን ያመለክታል። ፈላሻዎች አይሁዳውያን መሆናቸውን ቢገልጹም በአይሁድ መሪዎች እውቅና ባለማግኘታቸው ለሁሉም የአይሁድ ዝርያዎች የእስራኤል ዜግነት በሚያረጋግጠው የመመለስ ህግ ወደ እስራኤል መሄድ አልቻሉም። ወደ እስራኤል የሚወስዳቸው አይሮፕላን የሚመቻችላቸው በቤተሰብ ማገናኘት ህገ ደንብ መሰረት ቢሆንም ጥያቄ አቅራቢዎች በአሁኑ ሰዓት እስራኤል ውስጥ የሚኖር ወላጅ ሊኖራቸው ይገባል። በዚህ ምክንያት በሺዎች የሚቆጠሩ ፈላሻ ሙራዎች አንድ ቀን የእስራኤል ባለስልጣናት የተሻለ ብልጽግና እናገኛለን ብለው የሚያስቡትን ህይወት እንዲጀምሩ የጉዞ ተስፋ ይሰጠናል ብለው በመጠባበቅ ይኖራሉ። ይገባልና ማሩም ፈላሻ ናቸው። ነገር ግን ማሩ ወደ እስራኤል ሲመጣ ገና የዘጠኝ ዓመት ልጅ ስለነበርና በቀላሉ ሂብሩ ቋንቋ መማርና ጓደኛ ማፍራት ስለቻለ ከእናቱ የተሻለ ህይወት ነበረው። እስራኤል በሚገኘው ቤት በርል ኮሌጅ ውስጥ መምህር የሆኑትና በስደተኛ ቤተሰቦችና ለአደጋ ተጋላጭ በሆኑ ስደተኛ ወጣቶች ዙሪያ ጥናት የሚያጠኑት ዶክተር ሊያት ያክኒች በቤተ እስራኤላውያን ቤተሰቦች ውስጥ ይህ አይነቱ ልዩነት በብዛት እንደሚታይ ያስረዳሉ። ወላጆቻቸው ደካማ እንደሆኑ በሚያስቧቸው ቤተሰቦች ውስጥ ያደጉ ብዙ ወጣቶችን አገኛለሁ። በእርግጥ ጽናታቸውና ስደትን ተቋቁመው ማለፋቸውንም ያደንቃሉ። ነገር ግን እስራኤል ውስጥ ያለው ኑሯቸውን ያለ ቤተሰብ ድጋፍ በራሳቸው መወጣት አለባቸው። ወጣቶቹ ከሚደርስባቸው ችግሮች አንዱ እንደ አውሮፒያን አቆጣጠር በ2019 ከፍተኛ ብጥብጥ የተፈጠረበትን የተቃውሞ ሰልፍ በበተነው ፖሊስ የሚደርስባቸው መድሎ መሆኑን ቤተ እስራኤላውያን የመብት አቀንቃኞች ያስረዳሉ። ዶክተር ያክኒች ግን በአጠቃላይ ሲታይ ቤተ እስራኤላውያን ከማህበረሰቡ ጋር የመዋሃድ ጥረቶች እየተሻሻሉ መጥተዋል ይላሉ። ይሁዳውያን ናቸው፣ እስራኤላውያን ናቸው፣ የዚህ ማህበረሰብ አባል ነን ብሎ ብለው ያስባሉ። አንዳንዴ ማህበረሰቡ ጉዳት ሊያደርስባቸው ይችላል። ግን እንደዛም ሆኖ የእነሱ ስፍራ እዚህ እንደሆነ ያስባሉ። አሽከሎን በተሰኘው የእስራኤል ከተማ የሚኖረው ቤተ እስራኤላዊው የመብት አቀንቃኝ ጊል ኤልያስ በጥቅምት ሰባቱ ጥቃት ከተገደሉ አምስት መቶ እስራኤላዊ ወታደሮች ውስጥ ሀያ አራቱ እና ከዛ በኋላ እየተደረጉ ባሉ ወታደራዊ ዘመቻዎች እየሞቱ ያሉት አብዛኞቹ ወታደሮች ትውልደ ኢትዮጵያዊ መሆናቸውን ይገልጻል። በመሆኑም ጦርነቱ በትውልደ ኢትዮጵያዊው ማህበረሰብ እና በሰፊው እስራኤላውያን መካከል ያለውን ውጥረት ያረግባል ብሎ ተስፋ ያደርጋል። ከጥቅምት ሰባቱ ጥቃት ወዲህ የተቻለ አንድነት ይኖራል ብለን ነው የምናስበው። እርስ በእርስ መተሳሰብ እንጂ የቀድሞው ጦርነታችንን አንዋጋም። የእስራኤል ጦር ወታደሮቹ የትኛውን ማንነት እንደሚወክሉ የሚገልጽ መረጃ የለውም። ነገር ግን በጣም ጠንካራ ባለቤትነት የሚሰማው ማህበራዊ ትስስር እንዳለ ጌል ያሰምርበታል። በጥቅምት ሰባቱ ጥቃት ልጁ የቆሰለበት ሳቫት ፋርዳ የቅርብ ድርጊትም ይህን ይገልጸዋል። ቤተ እስራኤላውያን በሚያዘወትሩበት ገበያ ስፍራ በመግባት የሆስፒታል ጋውን ያደረገ ልጁ ከቀድሞ የእስራኤል መከላከያ ሚኒስትር እና አሁን የእስራኤል ጦር ካቢኔ አባል ከሆኑት ቤኒ ጋንዝ ጋር የተነሱትን ፎቶ በማሳየት ሀገራችን እስራኤልን እንወዳለን፣ ሀገራችን ስትሞት ከምናይ መሞት እንመርጣለን ሲል ስሜቱን ገልጿል። በአዣንስ ፍራንስ ፕሬስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ዩናይትድ ስቴትስ ለዩክሬን የምትሰጠውን ድጋፏን ካልቀጠለች አደገኛ ውጤት ይኖረዋል ተባለ። በዩክሬን የሚካሄደው ጦርነት ወሳኝ ምዕራፍ ላይ መድረሱ መድረሱና ውጤቱም አሜሪካ በምታደርገው ድጋፍ እንደሚወሰን የመላ ዓለምን የደህንነት ወቅታዊ ይዞታ አስመልክቶ ለአሜሪካ ኮንግረስ አመታዊ ሪፖርቱን ያቀረበው የሀገሪቱ የመረጃና ደህንነት ማህበረሰብ አስታውቋል። የአሜሪካ ድምጽ የኮንግረስ ዘጋቢ ካትሪን ጅፕሰን ከሰኔት በላከችው ዘገባ እንዳመለከተችው የህግ መወሰኛው ምክር ቤት አባላቱ 95 ቢሊዮን ዶላር የያዘውን የውጭ እርዳታ ህግ ረቂቅ በተወካዮች ምክር ቤት እንዲያጸድቅ ጠይቀዋል። ዝርዝሩን እንግድ ወልዴ ያቀርበዋል። ተተኳሽና ሌሎችም ወሳኝ አቅርቦታዎች እየተማጠጡባት ያለችው ዩክሬን ከአሜሪካ አዲስ ዙር እርዳታ በመጠበቅ ላይ ነች። በሴኔት ወይም በሕግ መወሰኛ ምክር ቤቱ ለዩክሬን የጸደቀው የ60 ቢሊዮን ዶላር እርዳታ በተወካዮች ምክር ቤት ለድምፅ እንደማይቀርብ አፈ ጉባኤው ማይክ ጃንሰን አስታውቀዋል። የሕግ መወሰኛ ምክር ቤት አባላቱ ትናንት ሰኞ እንዳሳሰቡት ለዩክሬን እርዳታ አለማቅረቡ ከባድ ስህተት መፈጸም ይሆናል። ማርክ ዋርነር የሴኔቱ የደህንነት ኮሚቴ ሊቀመንበር ናቸው። የተወካዮች ምክር ቤቱ ለዩክሬን ድጋፍ ለመስጠት የሚያስችለውን ረቂቅ ሕግ እስካሁን ለማየት እንኳ አለመፈለጉ ብሔራዊ ደህንነታችንን በተመለከተ አርቆ አሳቢ አለመሆኑን የሚያመለክት ነው። በመላው ዓለም ያለውን የደህንነት ሁኔታ በተመለከተ ለአሜሪካ ኮንግረስ ትናንት ሰኞው ዓመታዊ ሪፖርቱን ያቀረበው የአገሪቱ የመረጃና ደህንነት ማህበረሰብ የሩሲያው ፕሬዝደንት ቭላድሚር ፑቲን ምዕራባውያን ለዩክሬን የሚሰጡት ድጋፍ ይዳከማል በሚል አጋጣሚውን እንደሚጠብቁ አስረድተዋል። የአሜሪካ ማዕከላዊ የስለላ ተቋም ሲአይኤ ዲሬክተር የሆኑት ዊሊያም በርንስ የዩክሬንና የአውሮፓ ደህንነትን እንዲሁም አሜሪካ በመላው ዓለም የሚኖራትን ዘላቂ ጥቅም በተመለከተ መስቀለኛ መንገድ ላይ እንገኛለን። ኮንግረሱ ለዩክሬን ተጨማሪ እርዳታ እንዲሰጥ ከወሰነ ለዩክሬን ስኬት፣ ለቭላዲሚር ፑቲን ደግሞ ሽንፈትን ማከናነብ እንችላለን። የውጭ እርዳታ ረቂቁ ከዩክሬን በተጨማሪ በኢንዶ ፓሲፊክ የሚገኙ አገራት የቻይናን ትንኮሳ መቋቋም እንዲችሉ የሚሰጥ ገንዘብን አካቷል። የብሔራዊ ደህንነት ዲሬክተሯ አቨረል ሃይንዝ ለሕግ አውጪዎች እንደተናገሩት የቻይና ትንኮሳ በመጪው ዓመት እንደሚጨምር ይገመታል። ቤጂንግ ወታደራዊ ኃይሏን በመጠቀም ጎረቤቶቿን ማስፈራራቱን ትቀጥላለች። ይህም የቻይና ሕዝባዊ ሪፐብሊክ ቅድሚያ የምትሰጠው ጉዳይ ነው። ቻይና አዲስ ቴክኖሎጂን እና የተሻሉ መንገዶችን በመጠቀም በተለይም ታይዋን ላይ ትኩረት ያደረገ የጋራ ወታደራዊ እንቅስቃሴ ማድረጓን ትቀጥላለች። የተወካዮች ምክር ቤት የሪፐብሊካን ፓርቲ አባላት እንደሚሉት የውጭ እርዳታ ረቂቅ ህጉ የፍልሰተኛ ህግን እንዲሁም በሜክሲኮ በኩል የሚገኘውን ድንበር ደህንነት ማጠናከርን የማያካትት ከሆነ ድጋፍ አይሰጡትም። ስካት ፔሪ የሪፐብሊካን ፓርቲን በመወከል የምክር ቤቱ አባል ናቸው። በከፍተኛ ድካም የምናገኘውን የታክስ ገንዘብ አምስት ሺህ ማይል ርቀት ላይ ለሚካሄድ ማለቂያ ለሌለው ጦርነት እንልካለን። ይህ በእንዲህ እንዳለ ድንበራችን በሰፊው ክፍት ነው። አሜሪካውያን በየመንገዱ ይገደላሉ። ይህ ነው ችግሩ። የምክር ቤቱ የዲሞክራቲክ ፓርቲ አባላትና አንዳንድ የሪፐብሊካን አቻዎቻቸው በረቂቁ ላይ ድምፅ እንዲሰጥ ለማስገደድ አማራጮች ይኖራቸው እንደው በመገምገም ላይ ናቸው። ረቂቅ ሕጉ ለእስራኤል የሚሰጥን ድጋፍና በጋዛ የሚደረግን ሰብአዊ እርዳታንም ይጨምራል። ካትሪን ጂፕሰን ለላከችው ዘገባ እንግዶልነኝ ዋሽንግተን ዲሲ። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት መጋቢት ሶስት ሁለት ሺ አስራ ስድስት አመተ ምህረት መሰናዷችንን ነው። ለምሽቱ የያዝናቸው የመጀመሪያው ክፍል ዘገባዎች እዚ ላይ ተጠናቀዋል። የሁለተኛው ክፍል ዘገባዎቻችን ይጀምራሉ። የመጀመሪያው ዘገባችን ትምህርት ላይ ያተኩራል። ኢትዮጵያ ከትምህርት የራቁ ተማሪዎች ለተለያዩ ጥቃቶች እየተጋለጡ መሆናቸውን ባለሙያዎች ተናገሩ። በኢትዮጵያ በሰው ሰራሽና ተፈጥሯዊ ችግሮች ምክንያት ከትምህርት ገበታ የራቁ ልጆች በትምህርት ቤቶች የሚያገኙትን ጥበቃና ከለላ ስላጡ ለተለያዩ ጥቃቶች እየተዳረጉ እንደሚገኙ ነው ባለሙያዎቹ የገለጹት። በዘንድሮ የትምህርት ዘመንም በሀገር አቀፍ ደረጃ አምስት ሚሊዮን ተማሪዎች ከትምህርት ገበታ ውጪ እንደሆኑ መንግስት አስታውቋል። ባለሙያዎቹ ደግሞ ሁኔታው በሀገሪቱ ማህበር ኢኮኖሚያዊ ማህበረሰብ ኢኮኖሚያዊ ቀውስ የሚያስከትል እንደሆነም ለአሜሪካ ድምጽ አስታውቀዋል። በጉዳዩ ላይ አስተያየት የሰጠው የኢትዮጵያ መምህራን ማህበር በልዩ ልዩ የሀገሪቱ ክፍሎች በግጭትና በድርቅ ምክንያት በሚሊዮኖች የሚቆጠሩ ተማሪዎች ከትምህርት ገበታቸው እንደራቁ ገልጾ በጦርነት ወቅት ለትምህርት ቤቶች ጥበቃ እየተደረገ እንዳልሆነም አስታውቋል። ገብረ ሚካኤል ገብረ መድህን ዝርዝር ዘገባ አለው። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ለሀገር ውስጥ ብዙሃን መገናኛ በሰጡት ቃለ መጠይቅ በተጋመሰው ዓመት አምስት ሚሊዮን ተማሪዎች ከትምህርት ገበታ ውጭ እንደሆኑ አስታውቀዋል። ከእነዚህም ውስጥ ሶስት ሚሊዮኖቹ በግጭት በድርቅና በመፈናቀል ሳቢያ ከትምህርት መራቃቸውን ተናግረዋል። በጉዳዩ ላይ ለአሜሪካ ድምፅ አስተያየት የሰጡት የኢትዮጵያ መምህራን ማህበር ፕሬዚደንት ዶክተር ዮሐንስ በንቲም በልዩ ልዩ ክልሎች በርካታ ተማሪዎች ከትምህርት ገበታ ምራቃቸውን ገልጸው የሚበዙትም በአማራ ክልል እንደሚገኙ አመልክተዋል። አማራ ክልል ነው ወደ 26 ሚሊዮን አካባቢ ተማሪዎች ከትምህርት ገበታ ውጭ መሆናቸውን ደርሶናል። በኦሮሚያ እስከ 72 ሺህ አካባቢ በጎርፍ ምክንያት ለምሳሌ ሶማሌ ክልል 6 ሺህ አካባቢ ተማሪዎች ጋምቤላ የምትሄድ ወደ 19 ሺህ አካባቢ እነዚህና አፋር አካባቢ ለምሳሌ ወደ 74 ሺህ አካባቢ በዚህ ችግር ምክንያት ከትምህርት ቦታ ውጭ መሆናቸው መረጃዎች ያሳያሉ። በትግራይ ክልልም በትምህርት ዘመኑ ይመዘገባሉ ከተባሉት 2.4 ሚሊዮን ተማሪዎች ውስጥ ወደ ትምህርት ቤት የገቡት 40 ከመቶ ብቻ እንደሆኑ ከክልሉ ትምህርት ቢሮ ለአሜሪካ ድምፅ የደረሰ መረጃ ይጠቁማል። የተባበሩት መንግስታት የሕፃናት መርጃ ድርጅት ወይም በምህፃሩ ዩኒሴፍ ከአራት ወራት በፊት ይፋ ባደረገው ጥናት ደግሞ በሰው ሰራሽና ተፈጥሯዊ ችግሮች ምክንያት በኢትዮጵያ 7.6 ሚሊዮን ተማሪዎች ከትምህርት ገበታ ውጭ መሆናቸውን ገልጿል። ችግሩ የሚፈጥረውን ጫና አስመልክቶ የአሜሪካ ድምፅ የጠየቃቸው በጅማ ዩኒቨርሲቲ መምህርና ተመራማሪ ፕሮፌሰር ብርሃነ ንጉሴ ሁኔታው በልጆች ላይ ስነ ልቦናዊ ተጽዕኖ ከመፍጠሩም በላይ ለተለያዩ ጥቃቶች እንደሚያጋልጣቸው አስረድተዋል። ልጆች የማደግ በቂ እንክብካቤ የማግኘት መብት አላቸው። ይ ዓለም አቀፋዊ የሆነ ህግ ነው ያናቱ ማለት ከትምህርት ጋር ተያይዘው የሚያገኙትንም እንቅስቃሴ ጭምር ነው የሚያጡ። ሁለተኛ ደግሞ ከለላ ሳይኖር ሲቀር ከትምህርቱ ከማጣት ውጭ ላይጠበቁ ይችላሉ። ለተለያዩ ጉዳቶች፣ ለአካላዊ፣ ለስነ ልቦናው፣ ለሴክሹዋል አቢዩዝ እና ለተለያዩ ነገሮችም ሊጋለጡ ይችላሉ። ከዚሁ ጋር በተያያዘ ወደፊት ሊከሰት የሚችለው ማህበራዊ ቀውስም ቀላል እንደማይሆን ፕሮፌሰር ብርሃነ ያመለክታሉ። እንክብካቤ ያላገኙ፣ ፍቅር ያላገኙ፣ ያልተጠበቁ ልጆች እኮ የህብረተሰቡ ጸር ነው የሆኑት። ነገ የሚገባቸውን ፍቅር ስላላገኙ፣ እንክብካቤ ስላላገኙ እኛን ምን ያደርጉልን ብሎ ወደ እኛ የመመለስ ለህብረተሰቡ አሉታዊ ምላሽ የመስጠት ነገርም ይኖራል። አቶ በላይ ስጦታው የተባሉ ባለሙያም ተተኪ ትውልድ በዚህን ያህል መጠን ከትምህርት ቤቱ ውጭ ሲሆን የከፋ ማህበረ ኢኮኖሚያዊ ቀውስ እንደሚያስከትል ለአሜሪካ ድምፅ ተናግረዋል። ለአንድ ሀገር ትልቁና ወሳኙ ዋናው ሀብት የሰው ሀብት ነው። የሰው ሀብት ደግሞ በሙያ በትምህርት፣ በእውቀት የተገነባ ሲሆን ለሀገር ውጤት ማምጣት ይችላል። ይህ ወሳኝ የሆነ የሰው ሀብት ካልተማረ አእምሮ ተቃጠለ ወይም ደግሞ ከዘመኑ ቴክኖሎጂ ግስጋሴ ከዘመኑ ቴክኖሎጂ እርምጃ ውጭ ሆነ ተንጓሉ፣ በኋላ ቀረ ማለት ነው። እድሜያቸው ለትምህርት የደረሰ ህጻናት ትምህርት ቤት ካልዋሉ ለሌላ ላላስፈላጊ ነገር እነሱንም ሀገራቸውንም ለሚጎዳ ልማድ ሱስ ሁሉ ሊጋለጡ ይችላሉ። ለጎጂ ልማዳዊ ድርጊቶች፣ ለሱሶች፣ ለአደገኛ ወንጀሎች ሁሉ ሊጋለጡ ይችላሉ። አየው፣ አምራች ሊሆኑ የነበረውን ህዝብ አፍራሽ ልታደርገው ነው ማለት ነው ከትምህርት ውጭ ካደረግከው። የዩኒሴፉ ጥናት በአማራና በኦሮሚያ ክልሎች የቀጠሉት ግጭቶች ከትምህርት ገበታ የሚርቁ ተማሪዎች እንዲበራከቱ ማድረጋቸውን አሳይተዋል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋም በልዩ ልዩ የአገሪቱ ክፍሎች የተስፋፉት ግጭቶች የትምህርት ስርዓቱን እየጎዱት እንዳሉና ጉዳቱን በየጊዜው እየጨመረ መምጣቱን ተናግረዋል። ዶክተር ዮሐንስ በንቲ በበኩላቸው ችግሩን ያባባሰው በግጭቱ ወቅት ትምህርት ቤቶች ጥበቃ ስለማይደረግላቸው ነው ይላሉ። የተባበሩት መንግስታት የትምህርት ቤቶችን ከግጭት ቀጠና ነጻ ማድረግ ያስፈልጋል የሚል ዲክላሬሽናል እሱ ተጓራዊ እንዲደረግ በሀገራችን በተለያየ ሁኔታ የአድቮካሲ ስራ እየሰራ ነው የምንገኘው። አንዱ እና ትምህርት ቤቶችን ከጥቃት ከጉዳት ቀጠና ውጭ ማድረግ ተገቢ ነው። አንዱ ተማሪዎች ወደ ትምህርት ቤት መምጣት ያልቻሉበት ምናልባት አንዱ ምክንያት ሊሆን የሚችለው አንዳንድ ጊዜ እንደ ካምፕም አገልግሎት ላይ ቢውልባቸው አጋጣሚዎች አሉ። የተፈናቀሉ ዜጎች እንደ መኖሪያ ቤት ይጠቀሙበታል ትምህርት ቤቶችን ይሄ ትክክል አይደለም ብለን በምናገኛቸው መድረኮች እየገለጽን ነው። ስለዚህ በግጭት ውስጥ ቀጥታ ሚና ያላቸው ወገኖች ጥንቃቄ ማድረግ ይገባቸዋል ብለን እናስባለን። ችግሩ በእጅጉ አሳስቦናል። ሁሉንም ወገን ሊያሳስበው ይገባል ያሉት ዶክተር ዮሐንስ ተማሪዎች ወደ ትምህርት ቤት ለመመለስ እንዲችሉ ግጭቶች በሰላም እንዲፈቱ ጥሪ አቅርበዋል። ዘለቂ መፍትሄ ይሆናል ተብሎ የሚታሰበው ሰላም መፍጠር ነው። እንግዲህ ጥያቄዎች ይኖራሉ መቼም። እነዚህ ጥያቄዎች አድማጩም በአግባቡ አዳምጦ መፍትሄ የሚወጣበትን ሁኔታ ቁጭ ብለው መዋየት ከተቻለ መፍትሄ ሊመጣ ይችላል። መታሰብ አለበት። ሰከንድ ብሎ ማሰብ ያስፈልጋል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋም ባለፉት አምስት ዓመታት ሲካሄዱ የቆዩት ያላባሩ ግጭቶች ዘርፉን ዋጋ እያስከፈሉት እንደሆነ ገልጸው የፖለቲካ ልዩነትን በሰላም መፍታት እንደሚያስፈልግ አመልክተዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ዘገባዎቻችንን ወደ እናንተ ማድረሳችንን እንቀጥላለን። ዓለም አቀፉ የሴቶች ወር ላይ ነው የምንገኘው። ተከታዩ ዘገባ ታዲያ በሴቶች ጉዳይ የሚሰራ አንድ ተቋም ያስተዋውቀናል። ጎዳና ላይ የወደቁ እናቶች ና ጨቅላ ልጆቻቸው የሚታረሱበት በጎ አድራጎት ተቋም ነው። ተቋሙ በ2013 ዓመተ ምህረት የተቋቋመው የአምላክ ልጆች ፋውንዴሽን የኑሮ ጣፍንታቸው ከሆስፒታል ወደ ጎዳና የሆኑ እናቶችን አስጠግቶ ይረዳል። እስካሁንም ከ160 በላይ እናቶችን የረዳው ሀገር በቀል ፋውንዴሽኑ ወላጆች ልጆቻቸውን እንዲያሳድጉ ራሳቸው ይዘው እንዲያሳድጉ እንዲሁም ደግሞ ሴቶች እንዲቋቋሙ በማድረግ ያግዛል። ኬኔዲ አባተ ዝርዝር ዘገባለሁ። የአምላክ ልጆች ፋውንዴሽን ሰው ከሰው ጋር በተራራቀበት ሰው ሰውን በሚሸሽበት ባስከፊው የኮቪድ-19 ሉላዊ ወረርሽኝ ወቅት ረዳት የሌላቸውና ጎዳና የመጨረሻ መዳረሻቸው የሆኑ እናቶችን ለማገዝ የተቋቋመ አገር በቀል ፋውንዴሽን ነው። ገና በ10 ዓመት የልጅነት ዕድሜው የአምላክ የተባለ ወጣት የታየው ርዕይ ለፋውንዴሽኑ መመስረት ምክንያት መሆኑን የፋውንዴሽኑ አስተባባሪ ሲስተር ሰናይት ፊሊጶስ ይገልጻሉ። የአምላክ ፍቅር አለባቸው የሚባል ወጣት ልጅ ነበር እና ይህ ወጣት ልጅ በአስር ዓመቱ የራሱ የሆነ ራእይ ይጽፋል። እዚህ ጀርባዬ ላይ እንደምታየው በራሱ የእጅ ጽሁፍ የተጻፈ ነው። እና ያቺ ራእይ የጻፋት ምንድን ነው? ትንሽ ድርጅት ከፍታለው፣ ሰራተኞች ቀጥራለው፣ አንድ ሰባት መቶ ሄክታር መሬት የሚሆን መሬት ይኖረኛል፣ ዘመናዊ እርሻ ይኖረኛል፣ በዚህ በእርሻው በሚገኘው ገቢ የጎዳና ልጆችን እረዳለሁ ዩኒቨርሲቲ ከፍታለሁ፣ አገሬን ከማይምነት ነጻ አወጣለሁ፣ አገሬን ደግሞ የተንደላቀቀ አረጋለሁ ብሎ ይጽፍና ለአባቱ ይሰጣል። በአስር አመቱ ላይ ከአባቱ ጋር ይነጋገራሉ። እዛጋር ጋር እንደምናየው ይፈራረማሉ። ከዛ በኋላ ይሄ ልጅ ለትምህርት ወደ ውጭ ይሄዳል። ሀገር ሄዶ ከኮሌጅ ግራጁዌት ካደረገ በኋላ በ23 አመቱ ከዚህ አለም በሞት ይለያል። የአምላክ የልጅነት ራዕዩን ሳያሳካ በአሜሪካ ምድር የችን አለም በሞት ተሰናበተ። አሳዛኙ የእልፈት ዜና ከተሰማበት ማግስት ጀምሮ ቤተሰቦቹና ወዳጆቹ ርዕዩን እውን ወደ ማድረግ መሸጋገራቸውንም ሲስተር ሰናይት ያስረዳሉ። እንግዲህ በዙሪያቸው ያሉ ሰዎች ጓደኞቻቸው፣ ቤተሰቦቻቸው የሆኑ ተመካክረው ለምን ፋውንዴሽን አይቋቋምም ብለው ያስቡና ለአባቱ ያሳያሉ። ፋውንዴሽን ቢቋቋም ይሻላሉ አትሊስት ለመጽናናትም ለመታሰቢያም እንደዛ ብለው ለአባትየው ሲያሳዩ አስር ዓመት ላይ የጻፈው ያችን ራእይ አባትየው በክብር አስቀምጧት ነበር፣ እና ፋውንዴሽኑ ከተቋቋመ በእሱ ራእይ ላይ ቢመሰረት ይሻላል በሚል ያችን ራእይ ይሰጣቸዋል። አሁን እዚህ ጋር የምታያትን በእጅ ጽሁፉ የጻፋትና ይሄ ፋውንዴሽን የተቋቋመው በእሱ ራእይ ላይ ነው። ከዚህ የተነሳ ነው ስያሜውም፣ የልጁ ስም የአምላክ ስለሆነ የእሱ ልጆች ናቸው እንደማለት ነው በዚህ መልኩ የተቋቋመው የአምላክ ፋውንዴሽን ከወሊድ በኋላ ወደ ጎዳና ከመውጣት በቀር አማራጭ የሌላቸውን እናቶች ከጤና ማዕከላት ጋራ በመቀናጀት በአራስ ቤቱ እያስጠጋ ይረዳል። አቶ መልካሙ ዱንፋ የፋውንዴሽኑ ስራ አስኪያጅ ናቸው። በጠቅላላ በማማ ሻንጣ 51 ሻንጣውን ይዞ ወደ ማህበረሰብ የተመለሱ ማለት ነው። ምንም መግቢያ የሌላቸውና መጨረሻቸው ግን ጎዳና የሆነው ግን እስካሁን እስከዛሬ ድረስ ትላንት እስከገባችው እና ድረስ መቶ አስር እናቶችን አስተናግደናል። በጠቅላላ መቶ ስልሳ አንድ እናቶችን ማለት ነው። ከነዚህ መካከል ሶስት መንትዎች አሉ መንትዎች አሉ። ስለዚህ መቶ ስልሳ አራት ህጻናቶችና መቶ ስልሳ አንድ እናቶችን አስተናግደናል። በጠቅላላ ወደ ሶስት መቶ ሀያ አምስት እናቶችና ጨቅላ ህጻናቶቻቸውን በጠቅላላ ማለት ነው ለማስተናገድ የቻለ ፋውንዴሽን ነው። የፋውንዴሽኑ አስተባባሪ ሲስተር ሰናይት ፊሊጶስ ደግሞ አራስ እናቶች ወደ ማዕከሉ ከገቡ በኋላ ስለሚደረግላቸው ክብካቤና ስለሚሰጣቸው አገልግሎት አብራርተዋል። አጠቃላይ የአራስ ቤት ስራ ዋና ስራችን የማልበስ ስራ ነው። የማረስ ስራ ነው። ማረስ ማለት እዚህ ጋር አምጥተን ለስድስት ወር እናርሳለን። ለስድስት ወር ስናርስ በተመጣጠነ ምግብ ነው ብናርሰው እና የሚያስፈልጋል። እንደ ባህላችን በገንፎ በአጥሚት እናረሳለን፣ ምክንያቱም ባህላችን ነው። እና ስድስት ወር ሲቆዩ ዝም ብለው እንትን ብለው እንዳይቆዩ ይሰለጥናሉ። ስነተዋልዶ ይማራሉ፣ ስለ ጡት ማጥባት ይማራሉ። ከዛ በተጨማሪ ደግሞ የእጅ ጥበብ ሙያ ይማራሉ። አንዲት እናት ስትመጣ የምናደርገው ነገር ምንድነው? ነባር አራሶች አሉ። ነባር አራሶች ወጥተው ይቀበሏታል። በምን ይቀበሏታል? በእልታ ይቀበሏታል። እኛ አሁን ይህንን ልታ እንዴት ሆኖ አገኘ ነው መሰለ እንደ አንዱ ቴራፒ፣ እንግዲህ አንዲትና ስትመጣ መጀመሪያ ላይ አልቅሳ፣ በጣም ተጨንቃ፣ አንገቷን ደፍታ ትመጣለች። ስትወጣ ግን በሳቅና በደስታ ትወጣለች። ስድስትሩ ቀላል አይደለም። በአሁኑ ወቅት በፋውንዴሽኑ ከሚገኙ እናቶች መካከል የሆነችው የመንታ ሕጻናት ወላድ ዝናሽ ጌታቸው ሆስፒታል እንዳለሁ የሚረዳሽና የሚያርስሽ ድርጅት ተገኝቶልሻል፣ ስባል ለማመን አልቻልኩም፣ ስትል ባገኘችው እድል መደነቋን ትገልጻለች። እንደ እንዲህ አይነት ቦታ ተገኝቶልሻል ዝናሽ ምንት ያለሽ አሉ። ከና ልጆች ነው ወይስ ከልጆች ነው? ልጆች ብቻ ነው የሚቀብሉት አልኩት። ከና ልጆች ነው ሲሉኝ አላመንኩም። ልጆችን ልሸጪ ነው አልኳት፣ በአፌ አውጥቼ ማለት ነው። አደለም ዝናሽ ኢማኝ ያለችኝ መጣ ወደዚህ ማለት ነው ስመጣ እዚህ ጋር ሴቶቹ ተሰበሰቡና እዚህ ያሉት ልጆች እንደኔ በቃ እናቴ የተቀበለችና ቤተሰቦች የተሰበሰቡ መሰለኝ ይዛኔ ማለት ነው። የተሰማኝን ደስታ ልገልጽ አልችልም። በጣም ነው እንዴት የተደሰትኩት እና በቃ እስከ ዛሬ እግዚአብሔር ይመስገን እናት አባቴን እህት ወንድሞቼን እዚህ ነው እያየሁት ያለሁት። ሜሮን ሰይፉ አስተያየቷን የሰጠችን ሌላዋ የፋውንዴሽኑ ተጠቃሚ ናት። በርደርሽ

እዚህ ቤት እውነት አምላክ ልጅ አልሞተም፣ በህይወት አለ። ድሮ የራሴ ጥዬ ነበር፣ ማንነት ጥዬ ነበር። ግን አሁን እዚህ ቤት መጥቼ ማንነት አግኝቻለሁ። ፋውንዴሽኑ ያረሳቸው እናቶች ከስድስት ወራት በኋላ ከአራስ ቤት ሲወጡ ቤተሰቦቻቸውን በማፈላለግ እንዲቀላቀሉ ከማድረግ አንስቶ በተለያዩ የሥራ ዘርፎች ተሰማርተው ራሳቸውን እንዲችሉ ድጋፍ እንደሚደረግላቸው አስተባባሪዋ ሲስተር ሰናይት ተናግረዋል። ከዚሁ አገልግሎት በተጨማሪ ቤተሰብን የማማከርና የማሰልጠን ጎዳና ላይ የሚገኙትን ደግሞ ከሱስ ነፃ እንዲሆኑ የማገዝ ተግባራትም እንደሚከናወኑ አስተባባሪዋ ዘርዝረዋል። ፋውንዴሽኑ እስካሁን ስራዎቹን የሚያከናውነው በአባሎችና በጎ ፈቃደኞች ድጋፍና አስተዋጽኦ እንደሆነ ስራ አስኪያጁ አቶ መልካሙ ዱንፋ ገልጸዋል። የቤት ኪራይ ከሌሎች ወጪዎች ጋር ተዳምሮ ፋውንዴሽኑን እየፈተነው እንደሚገኝ ጠቅሰው ተጨማሪ ድጋፍ እንደሚያስፈልገው አመልክተዋል። መንግስት ጋርም ጫና እንዳለ ብንረዳም ግን እያገለገልን ያለው በአይነቱ ልዩ ነው። ዛሬ የተወለደው ልጅ ነው የምናገለግለ ዛሬ የተወልዶ ዕጣ ፈንታው አንዳንድ ጊዜ ሽንት ቤት፣ አንዳንድ ጊዜ መወርወር የሆነውን ሽንት ቤት መወርወር የሆነውን ምንም መወገድ የሆነውን ልጅ አንስተን ኢትዮጵያዊ ዜጋ እንዲሆን ነገ ገር ሆነን እንዲወድ የምናደርግ አይነት ፋውንዴሽን ስለሆነ ለምሳሌ መንግስት ቦታ ቢሰጥን ቦታ ቢሰጥን አት ሊስት ከቤት ኪራይ ወጥተን እኛ ደግሞ የበለጠ ለመስራት እድሉ አለን። ከሆስፒታል ወደ ጎዳና ከመውጣት በቀር ምርጫ የሌላቸውን እናቶች መጠጊያ ሰጥቶ በቀጣይ ኑሯቸውን የሚያቋቁመውን የአምላክ ልጆች ፋውንዴሽን ማገዝ የሚፈልግ ማንኛውም ሰው በግለሰብ፣ በቤተሰብ እና በተቋም ደረጃ አባል በመሆን አሊያም በበጎ ፈቃድ አገልግሎቶች በመሳተፍ እንዲያግዝም ኃላፊዎቹ ጥሪ አቅርበዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ ዝግጅቶቻችንን እያገባደድን ነው። በመከታተል ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ ወደ እናንተ የሚደርሰውን የማክሰኞ ምሽት መጋቢት 3 2016 ዓመተ ምህረት መሰናዷችን ነው። ዝግጅቶቻችንን በቪ አምሃሪክ የፌስቡክ ገጽ ላይ ና ድረ ገጽ ላይ እንድትከታተሉ በአክብሮት እንጋብዛለን። እንዲሁም ደግሞ በመደበኛው የሬዲዮ ሞገድ ላይ እንገኛለን። እዛም ላይ ተከታተሉን። ወደ መጨረሻው ዘገባ ነው የምንሻገርም ከዚሁ ከዓለም አቀፉ የሴቶች ቀንና ወርስ ጋር የተያያዘ ዘገባ ነው። ዘገባችን ወደ ቱርክ ይወስደናል። በቱርክ የሴቶች ጥቃትን የማስቆም እርምጃው በቂ እንዳልሆነ ተሟጋቾች እየተቹ ይገኛሉ። የቱርክ መንግስት በሴቶች ላይ የሚፈጸሙ ጥቃቶችን ለማስቆም የወሰደው እርምጃ አመርቂ እንዳልሆነም ለሴቶች ደህንነት የቆሙ ተማጓቾች ናቸው እየተቹ ያሉት። በአውሮፓውያኑ አቆጣጠር ባለፈው 2023 ቢያንስ 43 ሴቶች አብሯቸው በሚኖሩ እንዲሁም ደግሞ ከህግ በተለዩት ባላቸው ወይም ደግሞ በሌላ ወንድ እጅ ህይወታቸው አልፏል። አዲሱ አመት ታዲያ 2024 ከባተም ወዲህ 71 ሴቶች ህይወታቸው ማለፉ ተገልጿል። የአሶሽየትድ ፕሬስን ዘገባ ቆንጅታዬ እንደሚከተለው አሰናድታዋለች ሙቴሬም ኤፍሴልን ባሏ ለአመታት ባደረሰባት አካላዊና ስነ ልቦናዊ ጥቃት ተንገፍግፋ ለምን አልፈታውም ብላ በመወሰኗ ኢስታንቡል ውስጥ የምትሰራበት የውበት ሳሎን ድረስ ሄዶ በስለት ወግቶ ሆኖ የገደላት። ህግ አስከባሪዎች አጠገቧ እንዳትደርስ የሚል ትዕዛዝ ቢሰጡትም በተደጋጋሚ ስራዋ ድረስ እየሄደ ሲያስፈራራት ቆይቶ ነው በኋላ የገደላት። ግድያውን ከመፈጸሙ ከአንድ ቀን በፊት ባለስልጣናት እንዳይደርስባት የተሰጠውን ትዕዛዝ በመጣሱ አስረውት ከመረመሩት በኋላ ለቀውታል። የሟቿ እህት ሲግደም ኤቭሪል ይህንኑ በቁጭት ታስታውሳለች። የሞት መልእክተኛው እዚያው ስራዋ ቦታ እንደሚሄድ ባውቅ ኖሮ እከለክላት ነበር። ምን ያደርጋል፣ አልሆነም። እናቴን ይዤ ሆስፒታል ይጄ ነበር ደወሉና ድረሺ ማህተሬም ተጎድታለች አሉኝ። ስደርስ ህይወቱ አልፏል። ሙቴሬም ከመገደሏ ከአንድ ቀን በፊት ባሏ ደብድቧት ተይዞ ነበር። አቃቢ ህግ አይ በጣምም አልመታትም አልገደላትም እኮ ብለው እንደለቀቁት ነው እህቷ የምትናገረው። ሙቴሬም ኤፍሴል ከተገደለች ከአስር ዓመታት በላይ አልፈዋል። እህቷ ባለስልጣናቱ የሴቶችን ደህንነት የሚያስከብረውን ሕግ ስራ ላይ አውለው አስረው ቢያቆዩት ኖሮ እህቴ አትሞትብኝም ነበር ብላ በጣም ነው የምታዝ ነው። ፍትህ እስከሌለ ወንዶች እንደፈለጋቸው እስከሆኑ ድረስ የሀገራችን ሴቶች እንዳለቀሱ ነው የሚኖሩት ትላለች፣ የሟች እህት ሲግደም ኩዘይ። ከሞተች 12 ዓመት አልፏል። እኔ ግን አሁንም ራሴ እንዳጠፋው ነው የሚሰማኝ። ያን ዕለት ብኖር ኖሮ አስሬም ቢሆን አስቀራት ነበር፣ ወይም አብሬያ ትሄድ ነበር። እሷ አልፋለች፣ እኔ ካልሷ በስቃ ይኖራለሁ። በእርግጥ ሕይወት ይቀጥላል። እንበላለን፣ እንጠጣለን፣ እንስቃለን፣ እናወራለን፣ እናፈቅራለን። ቢሆንም ያንን ቀን በቀን ሀምሳ ጊዜ አስታውሰዋለሁ። በጣም ከባድ ነው። አላልቅስም እላለሁ ግን قالت እንደ አውሮፓውያን የዘመን አቆጣጠር በ2013 በኤብሪል ላይ የተፈጸመው ግድያ የቱርክ ሴቶች ደህንነት በተጠናከረ መንገድ እንዲጠበቅ ብዙዎች ድምፅ እንዲያሰሙ አነሳስቶ ነበረ። ይሁን እንጂ ሴቶችን ከግድያ ለመታደግ ይህ ነው የሚባል የተሻለ እርምጃ እንዳልተወሰደ በትግሉ ላይ ያሉ ሰዎች ይናገራሉ። የሴቶችን ደህንነት ለመጠበቅ የሚጠቅሙ ሕግጋት ስራ ላይ በደንብ አልዋሉም። ድርጊቱን የሚፈጽሙ ወንዶችም በሕግ ተጠያቂ እየተደረጉ አይደሉም በማለት ማለት ነው የሚያማርሩት። ቱርክ ውስጥ ባለፈው 2023 ዓ ም ቢያንስ 403 ሴቶች ተገድለዋል። አብዛኞቹ የተገደሉት አብሯቸው በሚኖሩት ወይም በፈቱት ባላቸው ወይም በሌሎች ቅርባቸው በሆኑ ወንዶች የተገደሉም እንዳሉባቸው በሴቶች ላይ የሚፈጸም ግድያ እናስቆማለን በሚል ስያሜ የሚንቀሳቀስ ጾታን መሰረት ያደረጉ ግድያዎችን የሚከታተልና የጾታዊ ጥቃት ሰለባዎችን የሚረዳ ስብስብ አመልክቷል። 2024 ዓ ም ከገባ ብቻ ቱርክ ውስጥ 71 ሴቶች ተገድለዋል። ሰባቱ የተገደሉት ባለፈው ሳምንት ማክሰኞ እንደሆነ ነው የተመለከተው። በአንድ ቀን በዚህ ብዛት ቱርክ ውስጥ ሴቶች የተገደሉበት የሚታወቅ ጊዜ እንደሌለም ተጠቁሟል። የስብስቡ ዋና ጸሐፊ ፊዳን አታሴሌም ለግድያዎቹ በምክንያትነት የሚበዛው ሕዝቧ የእስልምና እምነት ተከታይ በሆነው በቱርክ ስር የሰደደው ወንዶች በበላይነት የሚታዩበት ባህል አንዱ መሆኑን ይናገራሉ። ስምምነት ከሌለበት የትዳር ሆን የፍቅር ጓደኝነት ግንኙነት ለመላቀቅ የሚፈልጉ ሴቶች ቁጥር እየጨመረ መምጣቱንም ይጠቅሳሉ። ከቤት ውጭ ስራ ላይ ለመሰማራት የሚፈልጉ ሴቶችም ቁጥር መበራከቱን ያነሳሉ። ሴቶቹ የተገደሉት ወይ ፍቺ ስለጠየቁ፣ ወይ ደግሞ ከቤት ውጭ ስራ መስራት እፈልጋለሁ ስላሉ፣ ወይም ደግሞ የፍቅር ጓደኝነት እናቆም በማለታቸው መሆኑን ያየ ነው። ከሶስት ዓመታት በፊት የጸደቀውንና የኢስታንቡል ድንጋጌ በሚል ስያሜ በሴቶች ላይ የሚፈጸም ጥቃትን ለመከላከል በአውሮፓ ሀገሮች የተፈረመውን ድንጋጌ በግንባር ቀደምነት የፈረመችውና ያጸደቀችው ቱርክ ነበረች። ነገር ግን ፕሬዚደንት ረቼፕ ታይብ ኤርዶዋን ቱርክ አስር ዓመታት ያህል ከቆየች በኋላ ከስምምነቱ ማስወጣታቸው ተቃውሞ ቀስቅሶ እንደነበረ የሚዘነጋ አይደለም። ፕሬዚደንቱ ቱርክን ያስወጧት ውሉ ከወግ አጥባቂ እሴቶቻችን ጋር ይጣረሳል፣ ቤተሰባዊ ባህሎቻችንን ይሸረሽራል፣ ፍቺም እያበረታታ ነው ባሉ ቡድኖችና በራሳቸው ፓርቲ ባለስልጣናት ግፊት ነው። ራሳቸው ኤርዶዋንም ቢሆኑ ሴትና ወንድ ባፈጣጠራቸው እኩል ናቸው ብለው እንደማያምኑ፣ የሴት ቅድሚያ ትኩረቷ ቤተሰቧና ልጆቿ መሆን እንዳለባቸው ተናግረው ነበር። የአውሮፓ ውል ለእኛ አያስፈልገንም፣ እኛው ራሳችን በሴቶች ላይ የሚፈጸመውን ግድያ እናስቆማለን ሲሉ ቃል ገብተው ነበረ። ባለፈው ዓመት መንግስታቸው ሴቶችን አላስገባ አላስወጣ ብሎ መከታተልን በሁለት ዓመት እስራት የሚያስቀጣ ወንጀል ያደረገ ህግ እንዲወጣ አድርጓል። አታሰሌም የኢስታንቡሉ ድንጋጌ ተጨማሪ ማጠናከሪያ እንደሚሆን በማስገንዘብ ቱርክ ወደ ስምምነቱ ተመልሳ እንድትቀላቀል ያሳስባሉ። እሳቸው የሚመሩት ድርጅትም የጥቃት ዛቻ የሚሰነዘርባቸው ሴቶች ይህንኑ ድርጊት የሚያስታውቁበት የስልክ መስመር እንዲከፈት፣ ተጨማሪ መጠለያዎችም እንዲከፈቱ ጠይቋል። ፍርድ ቤቶች ጥቃቱን የሚያደርሱት ወንዶች በሴቷ ተገፋፍተው ነው ወይም ተጸጽቷል፣ ወይም በክስ ሂደቱ ወቅት ጥሩ ምግባር አሳይቷል እያሉ ጥቃት ፈጻሚዎቹን ይለቃሉ በማለት ለሴቶች ደህንነት ተሟጋቾች ይናገራሉ። Öldürülen her bir kadının aslında boşanmak istediği için öldürüldü. Yer Türk Setoç benzetme konununla mı nöfäl gelmiyor? Setoç tela hut oğal, b a on taüime kutek ayıroğal, mebta çomak kabralıbbet. Ondurçu inmek kabul söylemi falgu, y setoçun etged, b gülbet sleafını müfälgut. Ay ya ataselim. Her bir kadın cinayetlerinin önlenebilir ölümler olduğunu düşünüyorum. Da setoçlaya müfets ama gitti ya? በሙሉ ለመከላከል ይቻል ነበር ብለን የምናምነው። ጥያቄው ለምንድነው ለመከላከል ያልተቻለው ነው። የፖለቲካ ስልጣን ላይ ያለው አካል ከሴቶቹ እርምጃ ጋር አብሮ የሚሄድ እርምጃ መውሰድ እንዳለበት በግልጽ የሚያሳይ ጉዳይ ነው። ሕጉ በትክክል ስራ ላይ መዋል አለበት። ቱርክ ውስጥ በየአመቱ በዓለም አቀፍ የሴቶች ቀን ማርች ኤይት እለት እንዲሁም ህዳር 25 ቀን በሚውለው ዓለም አቀፍ በሴቶች ላይ የሚፈጸም ጥቃት አስወጋጅ ቀን ሰልፍ ወጥተው ለሴቶች የተሻለ ጥበቃ እንዲደረግ ቱርክ ወደ አውሮፓ ውል እንድትመለስ ይጠይቃሉ። ባለስልጣናቱ ግን በደህንነትና የህዝባዊ ስነ ስርዓት ጉዳዮችን በምክንያትነት እየጠቀሱ ሰልፎችን ይከለክላሉ። ኢሲል በ18 ዓመቷ ከቤተሰቧ ኮብልላ ባገባችው ባሏ አካላዊ እና ስነ ልቦናዊ ጥቃት ሲደርስባት የነበረ ሲሆን ከ13 ዓመት የትዳር ጊዜ በኋላ በቃኝ በዚህ ሁኔታ አልኖርም በማለቷ ነው የገደላት። በአሁኑ ወቅት ዕድሜ ይፍታ ተፈርዶበት እስር ላይ ነው ያለው። ሴት ሆኖ ቱርክ ውስጥ መኖር በጣም አስቸጋሪ ነው። የእኛ ልጆች እኛ ባለፍንበት እንደማያልፉ ተስፋ አደርጋለሁ። እንደ እግዚአብሔር ፈቃድ በሀገራችን ፍትህ ይሰፍናል፣ ሴቶች ደህንነታቸው ሊጠበቅ ፍትህም ሊያገኙ ይገባል ብላለች። የተከበራችሁ አድማጭ ተመልካቾቻችን ለምሽቱ የያዝናቸው ዘገባዎችና መሰናዳዎች እዚህ ላይ ተጠናቀዋል አብራችሁን ስለነበራችሁ እጅግ አብዝተን እናመሰግናለን አስተያየት ወይም ጥያቄ ቢኖራችሁ በአምሃሪክ ፌስቡክ ገጽ ላይ አድርሱን ኤደን ገረመው የምሽቱን ዝግጅት በመምራት ጽዮን ግርማ በዋና አዘጋጅነት ኤልያስ አስማረ ስርጭቱን ከስቱዲዮ ሆኖ በማቀናበር ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ና እንዲሁም ደግሞ ዘጋቢዎች የዲጂታል ባለሙያዎች ጋር በመሆን አብረናችሁ ቆይተናል ሰላም ጠነስጥልን কপিন্দা পদ্দল আদাল সুদ বজাল তুমি সুদপরে বন্ধ উঠুন সুত পরে বন্দ